ከአካባቢው የሚወጡ መረጃዎች እንደሚጠቁሙት ጥቃቱ ትናንትናና ከትናንት በስቲያ የተፈጸመው በኮንሶ ዞን እና በሁለት አጎራባች ልዩ ወረዳዎች ውስጥ ነው። በኮንሶ ዞን በቾ ቀበሌ፣ በአማሮ ልዩ ወረዳ ቡኒቲ ቀበሌና በቡርጂ ልዩ ወረዳ ጋቶ ቀበሌ ታጣቂዎች ባደረሱት ጥቃት እስከ ትናንት 12 ሰዎች ሲሞቱ ሌሎች በርካቶች መቁሰላቸውን የዓይንማኞች ተናግረዋል። ወደ ቀበሌዎቹ የገቡት ታጣቂዎች በአካባቢው የነበሩ ንብረቶችን ማቃጠላቸውንም ነው። ከተባለ ቀበሌ ሸሽቼ አመለጥኩ ያሉ አንድ ነዋሪ ለዶቼ ቬሌ ዲ ደብሊው የገለጹት እስከ ትናንትና የነበረው አስራ ሁለት ሰው በትክክል በስም የማውቃቸው የሞቱ አሉ። ከሀያ በላይ የቆሰሉ አሉ። ንብረት አዲስ ገበረ ወድሟል። እስካሁን አስራ አንድ ድረስ ቤት ንብረት፣ ወፍጮዎችን በቁጥር ማወቅ አልቻልኩም። በቸው ኦልሬዲ መቶ ፐርሰንት ወድሟል። ቡንቲ ሁለት መንደር፣ የመንዝ ማህበረሰብ የሚኖርበት ጭንጫ የሚባል ትልቅ መንደር እና ፈንገላ የሚባል የተለያየ ብሔር ብሔረሰብ የሚኖርበት ወድሟል። በኮንሶ ዞን ኮልሜ ክላስተር ነዋሪ የሆኑት ሌላው የአይን እማኝ በበኩላቸው ባለፉት ሁለት ቀናት ካሌ ልዩ ወረዳ በመነሳት ቦርቆራና ሞሶያ ወደ ተባሉ ቀበሌዎች የገቡት ታጣቂዎች ሶስት ሰዎች መግደላቸውን ተናግረዋል። በዚህ በኮልሜ በኩል ትላንት ወዲያና ትላንትና ሶስት ነፍስ ነው አለፈው ስምንት ሰው አዛል ጉዳት ደርሰበታል። ሌላው ደግሞ አርባ ሁለት ተቃጥሏል። በቀበሌያቱ ጥቃቱን ያደረሱት የሰለጠኑና የታጠቁ ሰራዊት ይመስላሉ ያሉት ነዋሪዎቹን በአካባቢው የሚገኘውን አርሶ አደር እያፈናቀሉ እንደሚገኙ ገልጸዋል። መንግስት በቀሩት ነዋሪዎች ላይ ተመሳሳይ ጥቃት ከመፈጸሙ በፊት በአካባቢው ደርሶ ሊያድናቸው እንደሚገባም ነው ጥሪያቸውን ያቀረቡት። አሁንም ከፍተኛ አርሶ አደሩ እየተከላከለ ነው ያለው። በቃ የታጠቀ ሰራዊት፣ የሰለጠነ ሰራዊት አርሶ አደርን በቃ ከአካባቢው ላይ አውድመውታል። መንግስት ማድረግ አለበት፣ ቀሪውን የአርሶ አደሩን ህይወት ተፈናቅሎ በየጫካ ያለውን ማዳን የሚችል ከሆነ ቢደርስ። ዶች ቬሌ ዲደብሊው በጉዳዩ ላይ የኮንሶ ዞንና የአሌ ልዩ ወረዳ አመራሮችን ለማነጋገር በተደጋጋሚ ያደረገው ሙከራ ሊሳካ አልቻለም። ይሁን እንጂ የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዴም በተጠቀሱት አካባቢዎች ጥቃቶችና ግጭቶች መኖራቸውን ለዶቼቬሌ ያረጋግጠዋል። ግጭቶች አሉ። እሱን ለመፍታት ጥረት እየተደረገ ነው ያለው። በእርግጥ የተፈጠረውን ግጭት አሁን ስላልረገበ ለማረጋጋት ጥረት እየተደረገ ነው ያለው። ፊት ለፊት የሚሳተፈውን አካል እንዲያስቆም የጸጥታ መዋቅሩ በተደራጀ መንገድ ስምሪቶ ወስዶ እየሰራ ነው። በአሁኑ ወቅት ጥቃቱ በተፈጸመባቸው ቀበሌያት የጸጥታ ኃይል መግባቱንና በሰውና በንብረት ላይ የደረሰው ጉዳትም እየተለየ እንደሚገኝ የገለጹት ኃላፊው የድርጊቱን ፈጻሚዎችም ለይቶ ለማውጣት ከሕብረተሰቡ ጋር ምክክር በመደረግ ላይ ይገኛል ብለዋል። ሕዝቡ እንደዚህ ድርጊት ውስጥ እየገባ ያለውን ኃይል አጋልጦ በፍጥነት የራሱን አካባቢ ደህንነት እንዲጠብቅ በባህሉ ችግር እንዲፈታ ከሕዝቡ ጋር ምክክር እየተደረገ ነው ያለው ይህም በአግባቡ የሚያስተባብሩ የሀገር ሽማግሌዎችና ሃይማኖት አባቶች ሰራተኞች ምክክል እየተደረገ ያለው። ለዲደብልዩ ዘገባ ሸዋንግዛ ወጋየው ሐዋሳ።